ሀገርኛ ሪፖርት የታሰሩ ፖለቲከኞች ለተሻለ ሀገራዊ መግባባት ሲባል በምህረት ወይም በይቅርታ ከእስር ይፈታሉ በማለት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከተናገሩ አስር ቀናት በኋላ አንድም ሰው በምህረት ወይም በይቅርታ አለመፈታቱ ብዙዎችን እንዳሳሰበ የሕግ ባለሙያዎችና የፖለቲካ ፓርቲ አመራሮች አስታወቁ። በፊት ታሳስ ሀያ አምስት ቀን ሁለት ሺ አስር አመተ ምህረት አራቱ የገዢው ፓርቲ አባል ድርጅቶች ሊቃነ መናብርት በጋራ በሰጡት መግለጫ ላይ በእስር ላይ የሚገኙ የፖለቲካ አመራሮችና ግለሰቦች የህግ ጉዳያቸው ተቋርጦ ፍርደኞችም ከሆኑ ጉዳያቸው ተጣርቶ በይቀርታ ወይም በምህረት ይለቀቃሉ በሚል በጠቅላይ ሚኒስትሩ መነገሩ የሚዘነጋ አይደለም። ምንም እንኳ ይህ ከተነገረ ጥቂት ደቂቃ በኋላ የጠቅላይ ሚኒስትሩ ንግግር በተሳሳተ መንገድ ተተርጉሟል በሚል በሀገሪቱ የፖለቲካ እስረኞች የሉም ተብሎ እንዲስተካከል ቢገለጽም የፖለቲካ ምኅዳሩንና ሀገራዊ መግባባትን ለማስፋት ሲባል የታሰሩ ሰዎችን በምህረት ወይም በይቅርታ ይለቀቃሉ የሚለው እንደተጠበቀ መቀጠሉ የሚታወስ ነው። ይህም በመሆኑ የአፍሪካ ህብረት የአለም አቀፍ የኢንተርናሽናል የሰብአዊ መብት ድርጅቶች መልካም ጅምር ማለታቸው አይዘነጋም። ከአስር ቀናት በኋላ በዚያ ዙሪያ የሚነገር ምንም የለም። እነ አቶ በቀለ ገርባ፣ ዶክተር መረራ ጉዲና ያሉ የኦሮሞ ፌዴራሊስት ኮንግሬስ አመራሮች፣ እንደ ጋዜጠኛ እስክንድር ነጋ የመሳሰሉ ታዋቂ የፖለቲካ ሰዎች የመፈታት ወሬ የወሬ ሽታ ሆኖ ቀርቷል። በፖለቲካ ዓለም የእነሱንም ያህል ስማቸው የገነነ ባይሆንም እስከ አምስት ሺህ የሚደርሱ በሽብርና መንግስትን በሀይል ለመናድ በሚል የታሰሩ ከእስር የመፈታት ጉዳይም ምንም እንደማይነገር ለማወቅ ተችሏል። እነ አቶ በቀለማ ይፈታሉ ተብለው ሲጠበቁ እንዲያውም ፍርድ ቤት ተዳፍረዋል በሚል የስድስት ወር እስር እንደተወሰነባቸው ለማወቅ ተችሏል። ይህም የሚያሳየው የዋና ዋናዎቹ የፖለቲከኞች በምህረት ወይም በይቅርታ የመፈታት ጉዳይ የማይታሰብ መሆኑን አመልካች ነው በማለት የፖለቲካ ፓርቲዎች ተናግረዋል። በሌላ በኩል ሁለት ጋዜጠኞችና አስራ አራት ከሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ አባላት ጋር ተያይዘው ታስረው የነበሩት የተፈቱት የእስር ጊዜያቸውን ጨርሰው መሆኑን አስታውቀዋል። ይህን የተናገሩት እነሱ ምሕረት እንዳልተደረገላቸው ለማሳወቅ ነው። ወደ አራት ቢሊዮን ዶላር በሚፈጅ ወጪ ፌርፋክስ አፍሪካ ፈንድ የተሰኘ ኩባንያ የነዳጅ ማጣሪያ ፋብሪካ ለመገንባት ከስምምነት ላይ መድረሱን አስታወቀ። ይህ ፌርፋክስ አፍሪካ ፈንድ የተሰኘው ኩባንያ ይህን ፕሮጀክት ተግባራዊ ለማድረግ ከአሜሪካና እስያ ከሚገኙ ኩባንያዎች ጋር በጣምራ እንደሚሰራ አስታውቋል። ከዚህ በፊት ኢትዮጵያ እንደ አውሮፓ አቆጣጠር በሺ ዘጠኝ መቶ ስልሳ ሰባት በአሰብ የነዳጅ ማጣሪያ ገንብታ እስከ ሺ ዘጠኝ መቶ ዘጠና አንድ ድረስ ለሀያ አራት አመታት ማገልገሉ የሚዘነጋ አይደለም። ማጣሪያው እንደ አውሮፓ አቆጣጠር ከሺ ዘጠኝ መቶ ዘጠና አንድ በኋላ ከኤርትራ ጋር ጦርነት እስከተከፈተበት እስከ ሺ ዘጠኝ መቶ ዘጠና ስምንት ድረስ አገልግሎት ይሰጥም እንደነበር የሚታወቅ ነው። ከጦርነቱ ጋር ተያይዞ የኢትዮጵያ ተጠቃሚነት ስላቆመ ማጣሪያውም በዚያው መጠን ከአገልግሎት ውጪ ሆኗል። ይህ አዲሱ ፕሮጀክት እጅግ ቢዘገይ እንደ አውሮፓ አቆጣጠር ሁለት ሺ አስራ ዘጠኝ መግቢያ ላይ ይጀመርና በአስራ ስምንት ወራት ውስጥ ይጠናቀቃል በማለት የፌርፋክስ አፍሪካ ፈንድ አስታውቋል በደቡብ ክልል ደራሼ ወረዳ የመላው ኢትዮጵያን አንድነት ድርጅት ልሳን የሆነውን ጋዜጣ አንብበዋል ወይም አስነብበዋል የተባሉ የአካባቢው አመራር አባላት በቁጥጥር ስር መዋላቸውን ፓርቲው ባወጣው መግለጫ አስታወቀ አንድነት የሚለው የፓርቲው ጋዜጣ ስርጭት ተቋርጦ ከቆየ በኋላ እንደገና ሲጀመር ጋዜጣው ለአባላት መከፋፈል ሲጀመር በደቡብ ይህ አይነት ችግር ተፈጥሯል በማለት ፓርቲው ቅሬታውን አሳውቋል። የኢትዮጵያ አየር መንገድ በመጪዎቹ ስድስት ወራት ውስጥ እንደ ጄኔቫ፣ ባርሴሎና፣ በሁለተኛዋ የማደጋስካር ከተማ ቦነስ አይረስ፣ ጃካርታ እና ኢስታንቡልን በመሳሰሉ የቱሪስት መዳረሻና የንግድ መናኸሪያ አስር ከተሞች አዳዲስ መስመሮችን እንደሚከፍት አስታወቀ። በአየር መንገዱ መግለጫ መሰረት አስሩም አዳዲስ መስመሮች ከጥር ወር እስከ ሰኔ ወር ድረስ ሁሉም አገልግሎት መስጠት ይጀምራሉ። ብርሃንና ሰላም ማተሚያ ድርጅት የምስጢር ህትመት ክፍሉን ለማጠናከር ከሁለት የውጭ ድርጅቶች ጋር ስምምነት ላይ መድረሱን አስታወቀ። ድርጅቱ በቅርቡ በሁለት መቶ ሚሊዮን ብር አዲስ ህንጻም እንደሚያስገነባ አስታውቋል። ይህ ሲጠናቀቅ ፓስፖርት፣ ቼክ እና የስልክ ካርዶችን የመሳሰሉ ምስጢራዊ ሰነዶችን ማተም እንደሚጀምር አስታውቋል። የተመረጡት ሁለቱ የውጭ ድርጅቶች ኳድራ ግራፊክስ እና ኢግል ፕሬስ መሆናቸውንም ድርጅቱ ጨምሮ አስታውቋል። ቴዲ አፍሮ በመባል የሚታወቀው ዝነኛው አቀንቃኝ ቴዎድሮስ ካሳሁን ኢትዮጵያ ወደ ፍቅር የተሰኘውን የሙዚቃ ኮንሰርት በጥምቀት ማግስት ቅዳሜ ጥር አስራ ሁለት ቀን ሁለት ሺ አስር አመተ ምህረት በባህር ዳር እንዲያቀርብ ያቀረበውን ጥያቄ የክልሉ አስተዳደር በታላቅ አክብሮት መቀበሉን አስታወቀ። ድምፃዊ ቴዲ አፍሮ ኢትዮጵያ የተሰኘውን አምስተኛ አልበሙ በቅርቡ ለሕዝብ አቅርቦ እጅግ ብዙ መሸጡ የሚታወቅ ነው። ከዚህ አልበም በኋላ የመጀመሪያ የሆነውን ኮንሰርት በባህር ዳር ለማቅረብ ለአስተዳደሩ ያቀረበው ጥያቄ ያለአንዳች ቢሮክራሲና እንግልት አዎንታዊ ምላሽ ማግኘቱን ቴዲ አፍሮ አስታውቋል። ኮንሰርቱ በክልሉ አስተዳደር ሙሉ ተቀባይነት ማግኘቱን የገለጹት የክልሉ ቃል አቀባይ አቶ ንጉሱ ጥላሁን በይፋ እንዳስታወቁት ኮንሰርቱ የሰላም፣ የፍቅር የአንድነት፣ አብሮነት አብሮነትና ኢትዮጵያዊነት የሚቀነቀንበት በመሆኑ አስተዳደሩ ጥያቄውን በታላቅ አክብሮት ተቀብሎታል ብለዋል። ይህ የህዝብ ለህዝብ ግንኙነት ስራዎች አካል መሆኑን የጠቆሙት የህዝብ ግንኙነቱ የህዝብ ግንኙነት ኃላፊው ኮንሰርቱ የሚዘጋጀው ቅዳሜ ጥር አስራ ሁለት ቀን ሁለት ሺህ አስር ዓመተ ምህረት ሰማንያ ሺህ ህዝብ በሚይዘው የባህር ዳር ስታዲየም መሆኑንም ጨምረው ገልጸዋል። ከተለያዩ ሀገራት የመጡ ቱሪስቶችን ጨምሮ ከአዲስ አበባና ከሌሎች የሀገሪቱ ክፍሎች ከሰላሳ እስከ አርባ ሺህ ሰዎች ይገኛሉ ተብሎም ይጠበቃል። ቴዲ አፍሮ ኮንሰርቱን አስመልክቶ በፌስቡክ ገጹ ባሰፈረው ጽሑፍ ወደ ሙዚቃው ዓለም ከገባሁበት በተለይም የመጀመሪያው አልበሜ ከሆነችው አቡጊዳ ጀምሮ በቅርብ እስከ አሳተምሁት ኢትዮጵያ አልበሜ ድረስ ከፍተኛ ፍቅር የለገሰኝን የሙዚቃ አፍቃሪ ለማስደሰት ከአቡ ጊዳ ባንድ ጋር ከፍተኛ ዝግጅት እያደረገ ይገኛለሁ። ቅዳሜ ጥር አስራ ሁለት ቀን በሰላም ለመገናኘት ያብቃን ብለዋል። በዚሁ የፌስቡክ ገጹ ለኮንሰርቱ ጥያቄ ፈቃደኝነታቸውን ላሳዩት የአማራ ክልላዊ አስተዳደር፣ ለባህር ዳር ከተማ አስተዳደር እና ለባህር ዳር ከተማ ወጣቶችም ምስጋናውን አቅርቧል። ሁለት ሺህ አስር ዓመተ ምህረት ዋዜማ በዚህ በአዲስ አበባ አዘጋጅቶት የነበረው የአልበም ምረቃ ኮንሰርት ፍቃድ ያስፈልገዋል ተብሎ መከልከሉ የሚታወስ ነው። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሀገርኛ ሪፖርት